የዲደብልዩ ዜና። ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ዜጎች የአካባቢያቸውን ልማት ማገዝ እንዲችሉ ሰላም ያስፈልጋል ሲሉ ዛሬ ተናገሩ። አብይ በታደሰው የፋሲል ግቢ ውስጥ ዛሬ ባደረጉት ንግግር ባዕድ ሳይሆን ባላገሮች ከሰፈር ሰፈር ተንቀሳቅሰው የአገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ብለዋል። የሱዳን ጦር የሱዳን ፈጥኖ ደራሽ ኃይል ሌሊቱን በሰሜን ምስራቅ ሱዳን በሚገኙ ሁለት ከተሞች ላይ የጣላቸውን የድሮኖች ጥቃቶች መመከቱን አስታወቀ። ቡድኑ ያሰማራቸው የ15 ድሮኖች የጥቃት ኢላማ ከሀርቱም በስተሰሜን የሚገኘው የአትባራ ከተማና ሪቨር ናይል ክፍለ ሀገር መሆናቸው ተዘግቧል። ከበርካታ የአፍሪቃ ሀገራት የመጡ ከ1400 በላይ አፍሪቃውያን ከሩሲያ ኃይሎች ጎን ተሰልፈው ይዋጋሉ ስትል ኪቭ አስታወቀች። ይህን ያሉት የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሲብሃ የአፍሪቃ መንግስታት ዜጎቻቸውን ከድርጊቱ እንዲቆጠቡ እንዲያስጠነቅቁ ጠይቀዋል። ዜናው በስርስር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዜጎች የአካባቢያቸውን ልማት ማገዝ እንዲችሉ ሰላም ያስፈልጋል ሲሉ ዛሬ ተናገሩ። አብይ ዛሬ ቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በመረቁት የታደሰው የፋሲል ግቢ ውስጥ ዛሬ ባደረጉት ንግግር ባዕድ ሳይሆን ባለሀገሮች ከሰፈር ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ብለዋል። ከአካባቢው የወጡ ወንድሞቻችን ላሏቸውም በትብብር በአንድነት ሀገር ማልማት ያስፈልጋል የሚል ጥሪም አስተላልፈዋል። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባለሀገሮች ባለቤቶች ከአንድ ሰፈር አንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ፣ ጊዜ ማባከን አያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ከታደሰው የፋሲል ግቢ ጉብኝት በፊት አብይ ከከፍተኛ የመንግስት የስራ ኃላፊዎች ጋር ደቡብ ጎንደር የሚገኘውን የመገጭ የመስኖ ልማት ፕሮጀክት የስራ ሁኔታም ገምግመዋል። እስከ 170 ሄክታር መሬት በመስኖ የማልማት አቅም አለው የተባለለት የመገጭ ፕሮጀክት በ2005 ዓ.ም ስራው ሲጀመር የተመደበለት በጀት 2.4 ቢሊዮን ብር ገደማ ነበረ። ይሁንና የስነ ምግባርና ጸረ ሙስና ኮሚሽን ባለፈው ሰኔ ይፋ ያደረገው ሪፖርት 15 ዓመታት ገደማ የዘገየው ፕሮጀክት ወጪ ወደ 18 ቢሊዮን ብር መናሩን አሳይቷል። የፋሲል ግቢ አጠቃላይ እድሳት ከአንድ ዓመት ያነሰ ጊዜ ወሰደና እድሳቱም አስደናቂ የታሪክና የባህል ስፍራን ለረዥም ጊዜ ጠብቆ በሚያቆይ አኳኋን መከናወኑን የኢትዮጵያ ጠቅላይ ሚኒስቴር ጽህፈት ቤት በፌስቡክ ገጹ አስፍሯል። የሱዳን ጦር የሱዳን ፈጥኖ ደራሽ ኃይል ትናንት ሌሊቱን በሰሜን ምስራቅ ሱዳን ሁለት ከተሞች ላይ የጣላቸውን የድሮኖች ጥቃቶች መመከቱን አስታወቀ። ማንነታቸው እንዲታወቅ ያልፈለጉ አንድ የጦር መኮንን ቡድኑ ያሰማራቸው የ15 ድሮኖች የጥቃት ኢላማ ከሱዳን ዋና ከተማ ሀርቱም በስተሰሜን የሚገኘው የአትባራ ከተማና የሪቨር ናይል ክፍለ ሀገር ናቸው ሲሉ ለአሶሲትድ ፕሬስ ተናግረዋል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት የአካባቢው ነዋሪዎች ፍንዳታዎችን ሰምተዋል። መኮንኑ እንዳሉት የሀርቱም እህት ከተማ ኦም ዱርማንም አነስተኛ የድሮን ጥቃት ደርሶባታል። ከዚያ ቀደም ሲል የወጡ ዘገባዎች ግን የሱዳን ዋና ከተማ ሀርቱም በድሮኖች ተደብድባለች ብለው ነበረ። መላ ሱዳንን ለመቆጣጠር ከሱዳን ጦር ጋር የሚዋጋው ፈጥኖ ደራሹ ኃይል በመጻሩ አሬሴፍ በትናንትናው እለት ኳድ በመባል ለሚታወቀው በዩናይትድ ስቴትስ ለሚመራው ሸምጋይ ቡድን በሰብአዊ የተኩስ አቁም ተስማምቶ ነበረ። ስምምነቱን በዩናይትድ ስቴትስ መሪ ነት የሸመገሉት የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ግብጽ ናቸው። ሆኖም አንድ ወታደራዊ ባለስልጣን ኳድ ያቀረበውን ሀሳብ የሱዳን ጦር እንደሚቀበል አስታውቀው፣ ሆኖም በተኩስ አቁሙ የሚስማሙት ፈጥኖ ደራሹ ሀይል ሰላማዊ ሰዎች ከሚኖሩባቸው አካባቢዎች ሙሉ በሙሉ ለቆ ለመውጣትና ቀደም ባሉ ስምምነቶች መሰረትም ትጥቁን ለመፍታት ከተስማማ ብቻ መሆኑን ተናግረዋል። ይህ ዶቸቨለ ዲ ደብልዩ ነው። ከበርካታ የአፍሪቃ ሀገራት የመጡ ከአንድ ሺህ አራት መቶ በላይ አፍሪካውያን ከሩሲያ ኃይሎች ጎን ተሰልፈው ይዋጋሉ ስትል ኪቭ አስታወቀች። የዩክሬይን ውጭ ጉዳይ ሚኒስትር አንድሬ ሲብሃ ሩሲያ ከተለያዩ ሀገራት ተዋጊዎችን በመመልመል ሀይሏን በማጠናከር ትናንሽ ጎረቤቶቿን ታጠቃለች ሲሉ ዛሬ ተናግረዋል። አፍሪካውያኑ ከሞት ፍርድ ጋር የሚስተካከል ያሉትን ውል አንዳንዴም ተጭበርብረው ጭምር ከሩሲያ ጋር እንደሚፈራረሙ የተናገሩት ሚኒስትር ሲብሃ የአፍሪካ መንግስታት ዜጎቻቸው ከዚህ ድርጊት እንዲቆጠቡ እንዲያስጠናቀቁም አስታውቀዋል። አብዛኛዎቹ በአጭር ጊዜ ውስጥ ወደሚሞቱበት ስፍራ ነው የሚላኩትም ብለዋል። ደቡብ አፍሪቃ ከሩሲያ ወደ ሀገራቸው እንዲመለሱ የእርዳታ ጥሪ ያቀረቡ 17 ዜጎቿ እንዴት ከቅጥር ነፍሰ ገዳይ ኃይሎች ጋር ሊሰለፉ እንደቻሉ እንደምታጣራ ትናንት አስታውቃለች። ኬንያም ባለፈው ወር ድንገት በሚካሄድ ግጭት ውስጥ የተያዙት አንዳንድ ዜጎቿ በሩሲያ ወታደራዊ ጦር ሰፈሮች ውስጥ እንደተያዙ አስታውቃ ነበረ። ሲባህ እንዳሉት ሩሲያ ከ36 የአፍሪካ ሀገራት የመለመለቻቸው አፍሪካውያን ቁጥር 1436 ሊበልጥ ይችላል። የአውሮፓ ህብረት የሩሲያ ዜጎች ወደ አውሮፓ ህብረት አባል ሀገራት ደጋግሞ መግባት የሚያስችላቸውን ቪዛ እንደማይሰጥ ዛሬ አስታወቀ። የህብረቱ የውጭ ጉዳዮች ኃላፊ ካያ ካላስ የአውሮጳ ህብረት በሩሲያውያን ላይ የቪዛ ደንቦችን የሚያጠብቀው በቀጠለው የድሮን እወካዎችና በአውሮጳ ምድር በሚደርሱ ጥፋቶች ምክንያት መሆኑን በኤክስ የማህበራዊ መገናኛ ገጻቸው ጽፈዋል። ሆኖም በተለይ ለነፃ ጋዜጠኞችና ለሰብአዊ መብት ተሟጋቾች የቪዛ ጥያቄ ግን በልዩ ሁኔታ እንደሚታይ ኃላፊዋ አስታውቀዋል። በአዲሱ የቪዛ ህግ መሰረት የሩሲያ ዜጎች ወደ አውሮጳ የሚያስገቧቸው የቪዛ ማመልከቻዎች በጠንካራ የማረጋገጫ ሂደቶችና በከፍተኛ የፍተሻ ደረጃዎች ውስጥ የሚያልፉ እንደሚሆን የህብረቱ የሀገር ውስጥ ጉዳዮች ሚኒስትር ማግኑስ ብሩነር ተናግረዋል። ህብረቱ አሁን በ27ቱም የህብረቱ አባል ሀገራት በሚገኙ የሩሲያ ዲፕሎማቶች ላይ ጥብቅ የጉዞ ቁጥጥር ተግባራዊ አድርጓል። የአውሮፓ ህብረት ባህር ኃይል የማልታ ባንዲራን ያውለበልብ የነበረና በባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ የታገተ አንድ መርከብን እያሰሰ ነው። የሶማሊያ ባለስልጣናት ግን ወንበዴዎች ሌላ ሙከራ ሊያደርጉ ይችላሉ ሲሉ አስጠንቅቀዋል። ከህንድ ወደ ደቡብ አፍሪቃ ነዳጅ ዘይት ጭና በመጓዝ ላይ የነበረችው ሄላስ አፍሮዳይት የተባለችው የዚች መርከብ መታገት በአካባቢው የሚንቀሳቀሱ የባህር ላይ ወንበዴዎች ተጨማሪ ጥቃቶችን ከሰነዘሩ 24 መርከበኞቿ ለአደጋ እንዳይጋለጡ አስክቷል። ባለስልጣናት እንዳሉት ወንበዴዎቹ ትናንት አውቶማቲክ ጠመንጃና በሮኬት የሚወነጨፉ ፈንጂዎችን ወደ መርከቧ ከተኮሱ በኋላ ነበረ ወደ መርከቧ የገቡት። ያኔ ግን መርከበኞቹ በአንድ ክፍል ውስጥ ተደብቀው ነበረ። አሶሲየትድ ፕሬስ አገኘሁት ያለው መረጃ መርከቧ ከሶማሊያ የባህር ዳርቻ 1ሺ ኪሎ ሜትር ርቀት ላይ ትገኛለች። ዘመቻ አታላንታ የተባለው የአውሮጳ ህብረት ጸረ የባህር ኃይል ውንብድና ህብረት ዛሬ እንደተናገረው አስፈላጊውን እርምጃ ለመውሰድና አጸፋውን ለመመለስም ዝግጁ ነው። ህብረቱ ይህን ባለበት በዛሬ ዕለት በተመሳሳይ አካባቢ ሌላም የመርከብ እገታ ሙከራ እንደተደረገ ተጠቁሟል። ይህ ዶች ቨለ ዲ ደብልዩ ነው። ከዶቸቨለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዜጎች የአካባቢያቸውን ልማት ማገዝ እንዲችሉ ሰላም ያስፈልጋል ሲሉ ዛሬ ተናከሩ። አብይ በታደሰው የፋሲል ግቢ ውስጥ ዛሬ ባደረጉት ንግግር ባዕድ ሳይሆን ባላገሮች ከሰፈር ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ብለዋል። የሱዳን ጦር የሱዳን ፈጥኖ ወደራሽ ኃይል ትናንት ሌሊቱን በሰሜን ምስራቅ ሱዳን በሚገኙ ሁለት ከተሞች ላይ የጣላቸውን የድሮኖች ጥቃቶች መመከቱን አስታወቀ። ቡድኑ ያሰማራቸው የአስራ አምስት ድሮኖች የጥቃት ኢላማ ከሀርቱም በስተሰሜን የሚገኘው የአትባራ ከተማና ሪቨር ናይል ክፍለ ሀገር መሆናቸው ተዘግቧል። ከበርካታ የአፍሪቃ ሀገራት የመጡ ከ1400 በላይ አፍሪቃውያን ከሩሲያ ኃይሎች ጎን ተሰልፈው ይዋጋሉ ስትል ኪቭ አስታወቀች። ይህን ያሉት የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሲብሃ፣ የአፍሪቃ መንግስታት ዜጎቻቸውን ከድርጊቱ እንዲቆጠቡ እንዲያስጠነቅቁ ጠይቀዋል። ዜናው በዚሁ አበቃ።